እስራኤል እና የተባበሩት የአረብ ኤሚሬቶች ግንኙነታቸውን ለመቀጠል መስማማታቸውን የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ትላንት አስታወቁ። ይህ ስምምነት የአብርሃም ውል የሚል ስያሜ ተሰጥቶታል። እስራኤል እንደ አውሮፓ አቆጣጠር በ1948 ዓ.ም ከተመሠረተችበት ጊዜ አንስቶ ከዚህኛው በፊት ከአረብ ሀገሮች ጋር የሰላም ስምምነት ያደረገችው ሁለት ጊዜ ብቻ ነው። የአሜሪካ ድምፅ የዋይት ሀውስ ዘጋቢ ፓትሲ ዊዳኩስዋራ ያጠናቀረችውን ዘገባ ቆንጅታ እየታቀርበዋለች። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ የእስራኤል ጠቅላይ ሚኒስትር ቤንጃሚን ነተንያሁና የአቡዳቢ ልዑል አልጋወራሽ መሐመድ አልናህያን በጋራ መግለጫቸው ይህ ታሪካዊ ክንዋኔ የመካከለኛውን ምስራቅ የሰላም ሂደት ያንቀሳቅሳል ብለን ተስፋ እናደርጋለን ብለዋል። በዚህ ውል መሰረት እስራኤል በዌስት ባንክ ብዛት ያላቸው የፍልስጤማውያን መሬቶችን በኃይል የመያዟን እንቅስቃሴ ልታቋርጥ ተስማምታለች። ሁለቱ ሀገሮች ግንኙነታቸውን ለማደስ በመስማማታቸው አሁን የኤሚሬት ሙስሊሞች የኢየሩሳሌሙን ታሪካዊውን አልአክሳ መስጊድ ለመሳለምና በዚያ ለመጸለይ ይችላሉ። በዋይት ሀውስ ፕሬዚደንት ዶናልድ ትራምፕ ስምምነቱን አድንቀው ተናግረዋል። አሁን ዝምታው ተሰብረዋል። ስለዚህ ሌሎችም አረብና ሙስሊም አገሮች የተባበሩት አረብ ኤምሬቶችን መንገድ ይከተላሉ ብዬ ተስፋ አድርጋለሁ። እስራኤል ካሁን ቀደም ከግብጽ ጋር በአውሮፓውያን 1979 በ1994 ደግሞ ከዮርዳኖስ ጋር የሰላም ስምምነት መፈራረሟ ሲታወስ ይህ ሶስተኛ መሆኑ ነው። ትናንት የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔተንያሁ የሰላም ስምምነት ላይ መደረሱን ታሪካዊ ዕለት ሲሉ ገልጸውታል። ይህን የፕሬዝደንት ትራምፕ አስተዳደር ባለስልጣናትም ይጋራሉ። የዋይት ሀውስ የብሔራዊ ጸጥታ አማካሪ ሮበርት ኦብራያን ፕሬዝደንቱ ለኖቤል የሰላም ሽልማት ቢታ ሊያጋጩ አይገርመኝም ብለዋል። ፕሬዚዳንት ትራምፕ እንዳሉት የእስራኤልና የተባበሩት አረብ ኤሚሬቶች በቀጣዮቹ ሳምንታት በዋሽንግተን ውሉም በይፋ ይፈራረማሉ። በሌላ በኩል በአሁኑ ወቅት ዩናይትድ ስቴትስ የተባበሩት መንግስታት የጸጥታ ምክር ቤት በመጪው ጥቅምት ወር የሚያበቃውን የኢራንን የጦር መሳሪያ ማዕቀብ እንዲያራዝም ግፊት ልታደርግ እየሞከረች ስትሆን ሩሲያና ቻይና ደግሞ በድምጻቸው እንደሚጥሉት ከወዲሁ ፍንጭ ሰጥተዋል። በቮይስ አፍ አሜሪካ